ሰላም ጤና ይስጥልን። የዋዜማ አድማጮች እንደምን ሰንብታችኋል? ለዛሬም በነገራችን ላይ የውይይት መሰናዳችንን አሰናድተን እዚህ ስቱዲዮ እንገኛለን። ፕሮግራማችንን በማድመጥ አብራችሁን እንድትቆዩ እጋብዛለሁ። በኢትዮጵያ ዴሞክራሲያዊ ሥርዓት እንዲገነባ የማይጠይቅ ወገን አለ ለማለት ያስቸግራል። የተቃዋሚ ፓርቲ፣ የመገናኛ ብዙሃን፣ ምሁራን፣ አጠቃላይ ማህበረሰቡ በኢትዮጵያ የዴሞክራሲ ስርዓት ተገንብቶ ለማየት ያለውን በጎ ምኞት በተለያየ መልኮች ይገልጻል። ይህ ምኞታችን ዘመናትን የተሻገረ ነው። ከተማሪው ንቅናቄ ዘመን እስከ 1983 የመንግስት ለውጥ እንደዚሁም ደግሞ በ97 ዓመተ ምህረት ብልጭ ብሎ የጠፋውና በደም መፋሰስ የተቋጨው የፖለቲካ ግርግርም እንደዚሁ በኢትዮጵያ ያለውን የዴሞክራሲ ስርዓት ሽግግር ጥማት የሚያሳዩ አብነቶች ናቸው። ለመሆኑ የዴሞክራሲ ስርዓት ሊገነባ የሚችለው እንዴት ነው? ኢትዮጵያችንስ ወደ ዴሞክራሲ ለሚደረግ ሽግግር የቱ ደረጃ ላይ ትገኛለች? እነዚህን ጥያቄዎች ሳምንት አንስተናቸው ነበረ እና ውይይትም ማድረግ ነበረ። በውይይቷችንም በኢትዮጵያ የዴሞክራሲ ሽግግር ለማድረግ ዋናዎቹ ተዋናዮች እነማን ናቸው? ይህ ሽግግር ከየትኛው እርከን ላይ ሊነሳ ይችላል? የሚሉና ሌሎችንም ጥያቄዎች አንስተን ሰፋ ያለ ውይይት ማድረጋችን ይታወሳል። የዴሞክራሲ ሽግግር ጥያቄ ሲነሳ ከመልሱ ይልቅ ጥያቄዎቹ እየበዙ የሄዱ እንደሆነ እንጂ እንዲህ በቀላሉ መቋጫ ላይ መድረስም እጅግ ፈታኝ ነው። እንግዲህ በዛሬው ውይይታችን ደግሞ በቀሪ ጉዳዮች ላይ ውይይት እናደርጋለን። በተለይ ደግሞ በኢትዮጵያ እንደሚታወቀው ታሪካችን ብዙ ሊባልለት የሚችል ነው። ኢትዮጵያ በጣም ጥንታዊት ሀገር ናት። ከዛም ባሻገር በተለያዩ ጊዜዎች የኢትዮጵያ ነባራዊ ሁኔታዎች ተቀያይረዋል። የቅርብ ዘመን ታሪካችን ራሱ በብዙ አስቸጋሪ ሁኔታዎች ውስጥ ነው ያለፈው እና ይህ ሁኔታ በኢትዮጵያ የዴሞክራሲ ሽግግር እንዲደረግ ወይም ደግሞ የዴሞክራሲ ሽግግሩ አስቸጋሪ እንዲሆን ምን አይነት ሁኔታዎችን ፈጥሯል የሚለውን ማንሳት በጣም ተገቢ ነው የሚሆነው። ከዛ ባሻገር በኢትዮጵያ እንደሚታወቀው ሃይማኖት በማህበረሰቡ ሕይወት ውስጥ የጎላ ሚና አለው። ስለዚህ የሃይማኖት ተቋማት በዴሞክራሲ ሽግግር ውስጥ ምን አይነት ሚና ሊኖራቸው ይገባል ወይም ሚን ሚና ተጫውተዋል ወይም ሊጫወቱ ይችላሉ? እነዚህንና የመሳሰሉትን የመሳሰሉት ነጥቦችን ማንሳቱ አስፈላጊ ነው። የዕለቱ ውይይታችን እነዚህንና ሌሎች ነጥቦችን አንስቶ ከናንተ ጋር ቆይታ የሚያደርግ ነው የሚሆነው በውይይታችን የሚሳተፉት የዋዜማ ባልደረቦቼ መስፍን ነጋሽና ደረሰ ጌታቸው ናቸው። መስፍን የፖለቲካ ተንታኝና ዕውቅ ጋዜጠኛ ነው። ደረሰ ጌታቸው ደግሞ በኬንታኪ ስቴት ዩኒቨርሲቲ ውስጥ ረዳት ፕሮፌሰር ነው፣ በመምህርነት ይሰራል። ሁለቱም የዋዜማ ሬዲዮ መስራቾች ናቸው። የዕለቱ የፕሮግራሙ አዘጋጅ አርጋው አሸኔ ነኝ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። እናም ውይይታችንን ዴሞክራሲ ሆይ ከወዴት አለሽ ብለን እንቀጥላለን ዛሬም እንደምታውቁት ኢትዮጵያ በጣም በአፍሪካ ውስጥ ጥንታዊ ሀገር ናት። ብዙ ብዙ በርካታ የራሷ የሆኑ የተለዩ ነገሮች አላት። ከሌሎች የአፍሪካ ሀገሮች ጋር ስትነጻጸርም በቅኝ ግዛት የተገዛች ሀገር አይደለችም። ዝንባሌውንም ካየ ነው በኢትዮጵያ ጠንካራ የሆነ ማዕከላዊ መንግስት ተመስርቶ ሌሎቹን በቁጥጥሩ ስር አድርጎ የሚሄድ የመንግስት ስርዓት አይነት ነው። በተደጋጋሚ በታሪክ ስናየ ነበረው እና በኢትዮጵያ በተጨባጭ ያሉት ነባራዊ ሁኔታዎች በኢትዮጵያ ዴሞክራሲ ስርዓት እንዲገነባ ምን አመቺ ሁኔታ፣ ምንስ ደንቃራዎች አሉት እንዴት ነው የምታዩት? ከሚለው ሀሳብ እንነሳ። መስፍን፣ እድሉን ለአንተ ልስጠህ። ማንኛውም ማህበረሰብ ውስጥ የነፃነት፣ የእኩልነት፣ የፍትህ ዘሮች እና ፍላጎቶች ይኖራሉ። የኢትዮጵያም ህብረተሰብ ከዛ የተለየ አይደለም። ነገር ግን እነዚህ ዘሮች እንዲበቅሉ እና ፍሬ እንዲያፈሩ ውጫዊ፣ ማለት ማህበረሰባዊ ሁኔታዎች መመቻቸት እና መለወጥ አለባቸው። ፍላጎቱ ዘሩ ሊኖር እንደሚችል መስማማት የምንችል ይመስለኛል ምክንያቱም ለምሳሌ ከአስራ ዘጠኝ ስልሳዎቹ ጀምሮ ኢትዮጵያ ውስጥ የተደረገውን ነገር እንኳ ብናይ፣ ከዛ ወዲህ እንኳ ያለውን ብናይ፣ የቅርብ ጊዜና አሁንም ተጽዕኖ በጣም የሚሰማን የታሪክ ወቅት ስለሆነ ብንመለከት፣ ህዝቡ ለለውጥ የነበረውን ለፍትህ የነበረውን ፍላጎት በትክክል በተግባርም አሳይቷል። ዘሮ መኖሩን ብቻ ሳይሆን ከዛም ያለፈ ደረጃ እንደደረሰ እናያለን። ከዛም በኋላ አሁን ወደ ትጥቅር ትግል የሚገቡት ትጥቅ ትግልም ውስጥ ባይገቡ የተለያየ አጀንዳ ይዘው የሚታገሉት ቡድኖችና ድርጅቶችም የሆነ አይነት ለውጥ እንዲመጣ እነሱ በጎ የሚሉት አይነት ለውጥ እንዲመጣ እንደሚፈልጉ ማሳያ ነው። ስለዚህ ዘሩ ፍላጎቱ መኖሩ እንደውም የተወሰነ ኤክስፒሪየንስ ወይም ልምድም እንዳለን የሚያሳይ ነው ነገር ግን የዴሞክራሲ ለውጥ እንዲመጣና ያ ለውጥ ደግሞ ስር እንዲሰድ የሚያደርጉት ከባቢያዊ ሁኔታዎች ተሟልተዋል ወይ ብንል በጣም በጣም አልተሟሉም። በጣም በብዙ ርቀት ላይ ነው የምንገኘው። እንግዲህ ለዛ አንዱ ደጋግመን የምናነሳው ባህል ነው። ባህሉ ላይ ራሱ ተፅዕኖ ማድረግ እና ወደ ጥሩም ወደ መጥፎ መቀየር የሚችለው ራሱ የባህሉ አካል ተደርጎ ሊታይ የሚችለው ነገር የፖለቲካ አቋሞቻችን ተቋሞቻችን እና የፖለቲካ ልምዳችን ነው። በሱ በኩል ያየን እንደሆነ የፖለቲካ ባህላችን የፖለቲካ ተቋሞቻችንም ገና ወደ ዴሞክራሲ ለመሸጋገር ገና እየተንገዳገዱ ነው። እነሱ ውስጥ ዴሞክራሲ ቢኖር እኮ ኢትዮጵያ ውስጥ ዴሞክራሲ ይኖራል በእርግጠኝነት። እና አንዱ የችግሩ መነሻም እሱ ነው። ተቋማቱ ዴሞክራሲን እንዲያገለግሉ አይደለም የተቋቋሙት። ስለዚህም በዴሞክራሲያዊ መንገድ አይሰው። ባለፈው ዝግጅታችንም እንዳልነው አንዱ መለወጥ ያለበትም ነገር ይሄ ይሄ መሆኑ አይቀርም። ስለዚህ ዴሞክራሲያዊ ሽግግር እንዲኖር አመቺ ሁኔታዎች አሉ ወይ ለሚለው፣ በግማሽ ወይም ምናልባት በሩ ሊኖር ይችላል፣ ከህዝቡ ፍላጎት ከተደራጁም ካልተደራጁም አካሎች ፍላጎት ከነበሩን ታሪኮችን አንጻር ስንመለከተው ያ ግን ብቻውን ወደ ዴሞክራሲ ሽግግር ለማድረግ በቂ እና ምቹ ሁኔታ ነው ብዬ ለማመን በጣም ይቸግረኛል። ለዚህም ነው በእኔ እምነት ኢትዮጵያ ውስጥ የመንግስት ስልጣን የሚይዘው አካል የዴሞክራሲ ሽግግር እንዲደረግ ቁልፉን ሚና የሚጫወተው እሱ ነው ብዬ ማምኑ፣ ምናልባት እመለስበት ይሆናል። ለደረሰ ድሉ ጥሩ፣ ደረሰ ቀጥል እኔ አርጋው ይሄ የጠየቀን ጥያቄ በተለይ የኢትዮጵያ ሀገረ መንግስት ወይም የስቴት አፈጣጠር እና መንግስቱ ከተፈጠረ በኋላ መንግስቱን ይዘውሩ የነበሩት የገዢው መደብ አባላት ምን ያህል ኢትዮጵያ ውስጥ ዴሞክራሲ እንዲመጣ ወይም ዴሞክራሲያዊ ስርዓት እንዲሰፍን ፈቃደኝነት ነበራቸው። ምክንያቱም ብዙ ጊዜ የመንግስታት ባለቤት የሆነው ገዢው መደብ በጣም ስልጣንን ጠቅልሎ የመያዝ ወይም ስልጣንን በእጅ ውስጥ የማስገባትና ሌላኛውን ነ የመቆጣጠር ወይም ኮንትሮል የማድረግ አባዜ ብቻ ከያዘው ነፃነት ባለፈው ክፍል ውይይታችን እንዳደረግነው ወይም ዴሞክራሲ ከላይ ወደ ታች የመምጣቱ ዕድል በጣም የተመናመነ ይሆናል እና እኔ አንዱ ኢትዮጵያ ውስጥ ከላይ ወይም ከመንግስት ገዢ ባለስልጣናት ወደታች ታች የሚመጣ የዴሞክራሲ ክፍተት መኖሩን የምጠራጠርበት ምክንያት ይሄ ነው። ለምን ብትለኝ የዘመናዊ መንግስት ምስረታ ኢትዮጵያ ውስጥ ስታይ እንግዲህ ከአስራ ስምንት ስልሳዎቹ አውሮፓውያን አቆጣጠር እስከ አጼ ምኒልክ አስራ ስምንት ዘጠናዎቹ ድረስ አሁን ያለችው ኢትዮጵያ ዘመናዊ መንግስት ሆና ቅርጽ ይዛ እስከተቀመጠችበት ጊዜ ድረስ ያሉትን ፕሮባብሊ፣ የአርባ ወይም የአምሳ አመታት ታሪክ በጣም ወሳኝ አመታት ናቸው በኢትዮጵያ ታሪክ። እነዚ አመታት ስታይ ዘመናዊ የኢትዮጵያ መንግስት ሲፈጠር የግዛት ማስፋፋት ስራ ተደርጓል። ዘመናዊ የመንግስት የንግድ፣ ወይም የባንክ፣ የገንዘብ፣ የቴሌኮሚኒኬሽን፣ የኤሌክትሪክ፣ የውሃ ግንኙነቶች ወይም አውታሮች እንዲዘረጉ መንግስት በሚገርም ሁኔታ ሰርቷል። ኢትዮጵያ የመጀመሪያ ባንኳን፣ የመጀመሪያ የውሃ አቧንቧዋን፣ የመጀመሪያ የስልክ መስመሯን፣ የመጀመሪያ የባቡር ሐዲዷ፣ እነዚህን መሬት የማንጠፍና አገሩን የመስራት ስራ ከተሰራ በኋላ ስራውን መሀል ላይ የሚያጨናግፍ ኃይል የጣሊያን የሙሶሊኒ ወረራ መጣ። በዛ ጊዜ ኢትዮጵያ ምንድን ነው ያጋጠማት ነገር ስትል የኢትዮጵያ ገዢ መደብ ንጉሳዊ ስርዓት ያጋጠመው ነገር ትልቅ ሀፍረት ነው። ማለት ጣሊያናውያን ከአርባ ዓመት በፊት ያሸነፍናቸው ሰዎች ዘመናዊ መሳሪያ ይዘው የአየር ኃይል ይዘው ታንክ ይዘው ህዝቡን እንደ ትንኛ አርግፈው አገሩን በጥቂት ወራት ውስጥ ሙሉ በሙሉ በቁጥጥር ስራ አድርገው ንጉሱን አሰድደው ባለቀኝ አገር ለመሆን ተዘጋጅተው ተቀመጡ። ይሄ በኢትዮጵያ ንጉሥና በገዢው መደብ ላይ ሲመለሱ በፈረንሳይ አስራ ዘጠኝ አርባ አንድ በኋላ ንጉሱ የጣሊያን ቆይታ አብክትሞ ወደ ኢትዮጵያ ሲመለሱ፣ የመጀመሪያ ኮንሰር ናቸው የሚመስለኝ፣ እኔ ምንድን ነው? አንደኛ የፈራረሰውን መዋቅር መልሶ መዘርጋት ነው። ሁለተኛ የመንግስት ቢሮክራሲ ማሰን፣ ሶስተኛና በጣም ኢምፖርታንት ነገር የምታየው ወታደሩን እንደገና መስራት ነበር። የአየር ኃይሉን፣ የምድር ጦሩን፣ የባህር ኃይሉን ከፍተኛ መኮንኖች ማሰልጠኛ ቦታ የጦር ማሰልጠኛ ማቋቋም እና የኢትዮጵያ ልሂቃን ንጉሱን ጨምረ እስከ አብዮቱ ፍንዳታ ድረስ የመጀመሪያው ኮንሰር ናቸው። ምን ነበረ? ስልጣንን ማካፈል ማጋራት፣ ህዝቡ በአገሩ ጉዳይ ላይ ወሳኝ እንዲሆን ማድረግ ሳይሆን ኢትዮጵያን ወደኋላ ከቀረችበት ወደፊት ማምጣት እና ደግሞ ዳግመኛ ያጋጠማትን አይነት ሽንፈት እና ያጋጠማትን አይነት በዓለም መንግስታት ፊት ያጋጠማትን አይነት ውድቀት እንዳታገኝ ወደፊት ማስሮጥ ነው። እና ይሄ ምን ያደርጋል ብትል፣ በጣም ፍጹም አምባገነናዊ ወይም በእንግሊዝኛ አብሶሉቲስ የምትሆን አይነት ሞናርክ ያደርጋል። ይሄ ነው። አሁን አጼ ኃይለ ስላሴን ስታያቸው የሚገርም ኮንትራዲክሽን ተቃርነው ታያለህ። እኒህ ሰው የአፍሪካ መሪ ናቸው። አፍሪካውያንን አቅርበው የሰው መልኩ እና ቀለሙ መዳኘት የለበትም የሚሉ ሰው ናቸው። አገር አስታራቂ ናቸው። ዘመናዊ ትምህርት የዘረጉ ሰው ናቸው። በሌላ በኩል ስልጣን ብትመለከት ምንም ነገር ለሌላው ሰው የሚሰጡ ሰው አልነበሩ። ሁሉ ነገር የሚወሰነው በእሳቸው ነበር። አንዳንድ ጊዜ የወረዳ የአውራጃ አስተዳደርነት ሳይቀር ውሳኔ የሚመጣው ከቤተ መንግስት ነው እና ስልጣን በሙሉ ተጠቅልሎ በአንድ ግለሰብ እጅ ስር ነው ያለው አገሩ ይተዳደራል። የሚገርምህ ነገር ይሄው ይሄው ውደት ነው። በመንግስቱ ኃይለማርያም ጊዜ የሆነ ይህ ነው። ኢህአዴግም ከመጣ በኋላ በተለይ ከህወሀት መከፋፈልም በኋላ የመጣው ነገር ተጠቅልሎ አንድ ሰው እጅ ውስጥ ነው የሚገባው እና ሶስቱንም መንግስታት ስታያቸው አጼ ኃይለ ሥላሴንም መንግስቱ ኃይለማርያምን፣ መለስ ዜናዊንም ስታያቸው ለምን ስልጣን መጠቅለል እንዳለበት በእጃቸው የሚሰጡት ራሽናል ተመሳሳይ ነው። ሁሉም ምንድን ነው የሚሉት? ሀገሪቱን በስልጣኔ ጎዳና ላይ ማስቀመጥ አለብን፣ ወደኋላ ከቀረንበት ከተዋረድንበት ሁኔታ አውጥተን ፊት ማስቀደም አለብን የሚል ነው እና ሰሞኑን እንደው አዲስ ቋንቋ መስሎ ልማት ወይም ልማታዊ ዴሞክራሲ ወይም ልማታዊ መንግስት የሚባለው ነገር አዲስ ቄንጥ መስሎ መጣ እንጂ የኢትዮጵያ ልሂቃን ሁል ጊዜ ስልጣንን ጠቅሎ ለመያዝ የሚያስቀምጡት ፊት ለፊት የሚያስቀምጡት ሰበብ ምንድን ነው አገሩ ወደ ኋላ ስለቀረ ወደፊት መሄድ አለበት፣ እዚህ ላይ ደረሰ። መሪዎቹ በይፋ የሚናገሩት እሱን ይሁን እንጂ በእርግጥ ምክንያታቸው ምንድን ነው? ኢትዮጵያ በተጨባጭ ያሉባት ስጋቶች አሉ። ሁል ጊዜ የምናያቸው መሪዎች ይሄ አርጩሜና ካሮት እንደ ይዞ እንደሚቆም ጠባቂ ናቸው እና ሌላ ሌላ ያላየነው ምክንያት አለ ወይ? ይህንን ሀገረ መንግስቱን ጠብቆ ለማቆየት የሚደረግ ብሔራዊ ስጋቶች አሉ ወይ? ደንቃራ ሊሆኑ የሚችሉ ሌሎች ነገሮች ምን አሉ የሚለውን እሱን በዛው ስጋት ስጋቶች ነበሩ ግን ስጋቶቹ ሰበብ ሆነው ነው ለህዝቡ የሚነገሩት። አሁን በአፄ ኃይለስላሴ ጊዜ ስታስበው በተለይ ከኤርትራ ከኢትዮጵያ ጋር ከተዋሃደች በኋላ በኋላ በፈረንጅ ከ1950ዎቹ በኋላ የኤርትራ የነጻነት ንቅናቄዎች ወይም የመገንጠል ንቅናቄዎች በአረቡ ኃይል የሚደገፉ ነበሩ። እነሱ እንደ ስጋት ለኢትዮጵያ ህዝብ ይነገሩት ነበር። ሶማሌ ትልቅ የደህንነት ስጋት ነበረ በአፄ ኃይለስላሴ ጊዜ እንደምታውቀው። ከዛ በኋላ ደግሞ በደርግ ጊዜ ደግሞ ስታየው እንደገና ሶማሌ ተደራጅቶ መጥቶ ኢትዮጵያን ወረረ። እሱ አሚን ኤግዚስቴንሺያል የሆነ መሬት ላይ የነበረ ስጋት ነበር። ግን ያንን ስጋት ለመመለስ ባለ ኢትዮጵያ ሕዝብ ለደርግ የሰጠው ድጋፍ ደርግ እንዴት አድርጎ ራሱን ሌጂትማይዝ እንዳደረገበት ታውቃለ። ምንድነው ስልጣን ለማደላደል እና ጠቅሎ ለመያዝ አገር ውስጥ ያሉትን ደግሞ ደርግን የሚቃወሙትን ድምጾች ተራ በተራ ልቅም አድርጎ ለማጥፋት ተጠቀመበት። እና የሚገርም የኢትዮጵያ መሪዎች ሁሌ ይሄ ነው፣ ወይ ውጫዊ የሀገር ደህንነት ስጋት ያሳያሉ፣ አለበለዚያም ቅድም ያልኩ ዘንድ ከሰው ወደኋላ ቀርተናል፣ ድሆች ነን፣ ዘመናዊ ትምህርት፣ ዘመናዊ ጦር ሰራዊት፣ ዘመናዊ የመንግስት ስራ ያስፈልገናል፣ እሱን እስከምንጨርስ ድረስ የስልጣን ጥያቄ አታንሱብን ብለው በዚህ በሁለት ነገር ነው ክርችም አርገው አገሩን የሚመሩት። አርገው ጥሩ እስቲ፣ መስፍን ቀደም ሲል ያነሳው ነገር አለ። ቢያንስ በህዝቡም ዘንድ በፖለቲካ ተዋናዮቹም ዘንድ ለዴሞክራሲያዊ ሽግግር ፍላጎቱ እንደሚኖር እሙን ነው። ፍላጎቱ የለም ወይም ደግሞ በኢትዮጵያ የዴሞክራሲ ዝንባሌዎች ከናካተው የሉም ማለት ይከብዳል። ግን እነዚህ የፖለቲካ ተዋናዮቹ ባለፈው ሳምንትም አንስተናቸዋል። አንዳንድ አድማጮችም ጥያቄ አድርገው ሲያነሷቸው ነበረ። ቀደም ባለው ፕሮግራማችን ላይ አድምጠው። የፖለቲካ ተዋናዮቹ በእርግጥ ጥያቄዎቻቸው ዴሞክራሲያዊ ነበሩ ወይ? ምን ያክል እራሳቸው እነዚህ የፖለቲካ ቡድኖች ዴሞክራሲያዊ ናቸው የሚለውን ነጥብ ላይ እንደምትሰጡት ሀሳብ ካለ እሱ ላይ ትንሽ እናውራና ወደሚቀጥለው ጥያቄ ሊሄድ። መስፍን ለአንተ ልስትህ እንግዲህ፣ እንደሚባለውና በኋላም እንደምናየው የፖለቲካ ሀይሎቹ በአስራ ዘጠኝ ስልሳዎቹ በተለይ የነበሩት የፖለቲካ ሀይሎች እዚህም እዛም ዴሞክራሲያዊ ተፈጥሮ ያላቸው ጥያቄዎች ነበሯቸው። ለምሳሌ መሬት ላራሹ የሚለው መርህ በመሰረቱ የኢኮኖሚ ጥያቄ ብቻ አይደለም፣ የፍትህም ጥያቄ ነው። እሱ ደግሞ ዞሮ ዞሮ ለዴሞክራሲ አስተዋጽኦ ማድረግ የሚችል ጥያቄ ነው። ፍትህን የዴሞክራሲ አንድ አካል አድርገህ ካየው ወይም ደግሞ ዴሞክራሲን ፍትህ የማግኘ አንድ መንገድ አድርገህ ካየው በሁለቱም መንገድ ብትሄድ አንድ ያ ጥያቄ ነበረ ከልባቸው ነው ወይ ብለን ዛሬ ወደኋላ ተመልሰን ስናየው እንጠይቅ ይሆናል እንጂ ህዝባዊ መንግስት ይቋቋምም ይሉ ነበረ። እንግዲህ ይሄ ሁሉ ግን አሁን ወደኋላ ተመልሰን ስለምናየው ማለት ይሄ ነው። ግን በዓለምም ታሪክ ስናይ፣ በሌሎችም ሀገሮች ታሪክ ስናይ ዴሞክራሲን ኢንትሮዲውስ የሚያደርጉት የፖለቲካ ኃይሎች በውስጣቸው ሙሉ በሙሉ ዴሞክራሲያዊ ላይሆኑ ይችላሉ። በአውሮፓ ሞናርኮቹ አካል ነበሩ፣ ለምሳሌ በአንዳንድ ሀገሮች የሽግግሩ አካባቢዎች የሆኑባቸው አካባቢዎች ነበሩ፣ ወይም ደግሞ አብዮተኞች ነበሩ በፈረንሳይ ለምሳሌ። ያ ማለት እነዚያ የፖለቲካ ኃይሎች በውስጣቸውም ፍጹም ዴሞክራሲያዊ ነበሩ ማለት አይደለም። ግን ዴሞክራሲያዊ ጥያቄዎች ግን ነበሯቸው፣ ወደ ዴሞክራሲ መሄድን ግድ የሚሉ ግን ጥያቄዎች ነበሯቸው። ከዛ አንጻር የኢትዮጵያ የፖለቲካ ኃይሎችም በመሰረቱ በውስጣቸው ዴሞክራሲያዊ ባይሆኑ ሙሉ በሙሉ ዴሞክራሲያዊ ባይሆኑም ዴሞክራሲያዊ ጥያቄዎች ግን ነበሯቸው። ምናልባት ዴሞክራሲያዊ ከምል የፍትህ ተገቢ ጥያቄዎች ነበራቸው። አዎ፣ ተገቢ ጥያቄዎች ነበሯቸው። የፍትህ ብቻ ሳይሆን የፖለቲካ ስርዓት ለውጥም ተገቢ ጥያቄዎች ነ እኔ እንደዚህ ነው የምንመለከታቸው። በውስጥ አሰራራቸው ዴሞክራሲያዊ እንዳልነበሩ አሁኑ ተኋላ ተመልሰን ራሳቸው የሚጽፉትን ታሪክ ስናይ እንገነዘባለን። ያ ግን ለዴሞክራሲ ሽግግር ምንም አስተዋጽኦ እንዳያደርጉ የሚከለክላቸው አይመስለኝም። በአንድ ወይም በሌላ መንገድ አስተዋጽኦ ማድረግ ይችላል ይችሉ ነበረ። ደረሰ፣ በዚህ ላይ የምትሰጠው ሀሳብ አለ? በተለይ የዴሞክራሲያዊ ባህሪ ነበረው እነዚህ የፖለቲካ ቡድኖች የሚያነሷቸው ጥያቄ ለምሳሌ የህወሀት ከትግራይ ሲነሳ ወይም ደግሞ የሀፓ ሲመሰረት ሌሎችም የፖለቲካ ቡድኖች ምን አይነት የፖለቲካ ባህሪ ነበራቸው? እንግዲህ ዴሞክራሲያዊ ብለን ስንል ምን አይነት ዴሞክራሲ የሚለው ሁል ጊዜ ከውስጥ ያለ ጥያቄ አለ። መቼስ እነዚህ በብሔር የተደራጁትንም እንደነ ሻእቢያ ወይም እንደ ህወሀት ወይም በሀገር ደረጃ የተደራጁትን እንደነ መኢሶን፣ እንደነ ኢሃፓ፣ እንደነ ቤታ ይወልድ ሊግ፣ እንደነ ኢጭሀት ኋላ ኦነግን የወለደው ድርጅት ስታያቸው፣ ቅድም መስፍን እንዳለው ዴሞክራሲያዊ የሆኑ ጥያቄዎች ነበሯቸው። ለምሳሌ ሁሌ እንደሚባለው ይህ ነው የፊውዳል ስርዓቱ ማክተም አለበት፣ ሰፊው የሚያርሰው ህዝብ የመሬቱ ባለቤት መሆን አለበት እንጂ ሌሎች ባለአባቶች ጢሰኛ መሆን የለበትም ገባር መሆን የለበትም የሚለው ጥያቄ ዴሞክራሲያዊ ጥያቄ ነው ስለዚህ ያ ጥያቄ ዴሞክራቲክ ፎርስስ ነበሩ እንድንል ያደርገናል ይህ ነው ህዝባዊ መንግስት ሲቋቋም ሲሉም ምን አይነት ህዝባዊ መንግስት የሚለውን ጠጋ ብለን መጠየቅ ብንችልም አትሊስት ነው ዘውድ ስርዓቱ ስልጣን የመንግስት ማን ነው የእግዚአብሔር ቀጥሎ የንጉስ ነው ነው ይል የነበረው ስለዚህ አሁን እነሱ የሚሉት ከእግዚአብሔርም ከንጉሱም ወርዶ ስልጣን ህዝቡ በመረጣቸው እንደራሴዎቹ መቋቋም አለበት መንግስት መቋቋም አለበት የሚል ነው። በዛ ሴሱ ስታየው ምንም አይነት መንግስታዊ ቅርጽ ይኑረው ለምሳሌ ይህ ነው ግራ ዘመም ኮሚኒስታዊ መንግስትን የሚበለው ሶሻሊስት ሪፐብሊክ የሚባል ፌዴራሊዝም የሚባል በዛ ሴንሱ ራሱ ስልጣን መሰረቱ ህዝቡ መሆን አለበት በሚለው ስሌት ራሱ ስታስበው አፄያዊ ስርዓት በጣም ተራማጅ የሆነ አመለካከት ነው፣ ኢትዮጵያ ተማሪዎች ያራመዱ። ስለዚህ በዛ ሴንሱ ካሰብከው ዴሞክራሲያዊ ነበረ ጥያቄያቸው ማለት ይቻላል። ችግሩ ይመኟቸው የነበሩት ስርዓቶች በተለይ ግራ ዘመም የሆነው አመለካከት ስልጣንን መጀመሪያ የህዝብ ነው ይላል። ቀጥሎ የህዝቡ መሪ የሚሆን አንድ አውራ የሆነ ማርክሲስት ሌኒንስ ፓርቲ መኖር አለበት ይላል። ማርክሲስት ሌኒንስ ፓርቲው ደግሞ በሚመራው በማዕከላዊ ኮሚቴ ይሁን ይላል። ማዕከላዊ ኮሚቴ የወሰነበት ነገር በሙሉ የፓርቲው ቀኖና ወይም የፓርቲው ዶግማ ይሆናል። ማዕከላዊ ኮሚቴውን ደግሞ አንዳንድ ጊዜ ፖሊስ ቢሮ የሚባል ይመራዋል። አንዳንድ ጊዜ አንድ ግለሰብ ይመራዋል። ከባሰ የፖሊስ ቢሮ ምናልባት ሰባት ሰዎች ወይም ስምንት ሰዎች የሚመሩት ስርዓት ይሆናል እና እንግዲህ ስል ከሁለተኛ ዓለም ጦርነት ማክተም ጀምሮ እስከ ፈረንጆቹ አስራ ዘጠኝ ዘጠና ሶቪየት ዩኒየን የሚባለው ትልቁ ሀገር እስኪፈርስ ድረስ የነበረውን የምስራቁን ዓለም ኤክስፐሪመንት ስታይ በሕዝብ ስም፣ በነጻነት ስም የመደብ ብዝበዛንና የመደብ ጭቆናን በማክተም ስም የተቋቋሙ ሶሻሊስታዊ ፓርቲዎች በጣም ሕዝብን ጨቋኝ፣ በጣም ሕዝብን አፋኝ ጥቂት ግለሰቦች ሀብታም የሚሆኑባቸው ጥቂት ግለሰቦች ሌላውን ሕዝብ በተለይ ነው ፀሐፊውን፣ ጋዜጠኛውን፣ ባለሙያውን፣ ምሁሩን የሚያፍኑበት የሚሰልሉበት የሚቆጣጠሩበት አብዛኞቹ ሰብአዊ መብቶች የሚገሰስባቸው እስር እንግልት ሌበር ካምፕስ የሚሏቸው አይነት በጣም አስቀያሚ የሆኑ እውነቱን ልንገርህ እና በጣም በጣም እንኳን ነፃነትና እኩልነትን ሊሰጡ ቀርቶ የሰው ልጅ መሰረታዊ መብት የሚገፉ ጉላግ ስቴትስ ሆኑ በጣም መጻጉ የሆኑ መንግስታት ሆነው አረፉት። እና እነዚህ ተማሪዎች እንግዲህ ያፄውን ስርዓት ሊተኩበት ያስቡ የነበረው ርዕዮት እንዲህ አይነቱ ርዕዮት በጣም የሚገርመኝ ነገር የጊዜ አቆጣጠሩ ይገርመኛል። አርጋው በአስራ ዘጠኝ ሰባ አራት በፈረንጅ ባበሻ ስልሳ ስድስት የኢትዮጵያ ተማሪዎች እንደዚህ አይነት ሶሻሊስታዊ ስርዓት ለመገንባት ኢትዮጵያ ውስጥ ሽርጉድ ጉድ ሲሉ ኦልሬዲ ከሰላሳ ዓመት ኤክስፐሪመንት በኋላ ይሄ የሚባለው ሶሻሊስታዊ ስርዓት በጣም አምባገነናዊ እንደሆነ የሚያሳዩ የሚገርሙ አይነት ምልክቶች ምስራቅ አውሮፓ ውስጥ ይደረጉ ነበር። ስትመለከት በእውነተኛ ተማሪዎች ይሄ መረጃ አልነበራቸውም ወይ እነሱ የሚያልሙት አልባኒያን ሶሻሊዝም እንደዚህ አይነት የቁም ቅዠት እንደነበረ ብሎ መጠየቅ ይገባል ወይ? ምናልባት እንግዲህ አርፍዶ እኛ ሀገር ታውቀዋለህ፣ መጽሐፍ ራሱ ሲታተም አርፍዶ ነው ሀገር ቤት የሚደርሰው፣ እና አርፍዶ ደርሶ የሆን ይሄ ምስክርነት አላውቅም፣ ግን በዛ መልኩ ካየኸው ድንቄም ዴሞክራሲ ያስብላል። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ እንደው፣ አብሮ መነሳት ያለበት ሌላ አንድ ነጥብ በተለይ የዚህ የዲሞክራሲ ሽግግር የዴሞክራሲ ስርዓት ግንባታ ባህላችን እምብዛም የሚያመረቃ እንዳልሆነ መስፍን ቀደም ሲል መግቢያችን ላይም ጠቀስ አድርጎታልና ከሱ ጋር አብሬ ማንሳት የምፈልገው ይሄ በሀገራችን እንደሚታወቀው ሃይማኖት ትልቅ ቦታ አለው በእስልምና በክርስትናም በዋቅ የፈታውም በተለያየ ባህላዊ እምነቶችም ስር በርካታ ሕዝብ በዛ ሃይማኖት ውስጥ አለና የዲሞክራሲ ሽግግርን ስናስብ ሃይማኖት ምን ያክል ትልቅ ሚና ይኖረዋል? ገንቢ የሚሆን ገንቢ ያልሆነ ነገር በዛ አንጻር ያለው ነገር እስቲ መሰል እድሉ ላንተ ብሰጥህ ሃይማኖት ከዲሞክራሲ ጋር በተያያዘ እኔ የማየው እንደ እሳት ነው። እሳትን እንደፈለግከው ነው የምትጠቀምበት። ምግብ አብስለ ለመብላት ልትጠቀምበት ትችላለህ ወይም ሰው አቃጥለ ለመግደል ልትጠቀምበት ትችላለህ። እና አሁን ሃይማኖትን እንዴት ነው የምንጠቀመው በኢትዮጵያ ውስጥ ዴሞክራሲ ለማምጣት የሚለውን ጥያቄ ስታነሳ፣ ጥያቄው መሆን ያለበት ስለ ሃይማኖቶቹ ሳይሆን ሃይማኖቶቹን ሊጠቀሙ ስለሚችሉት የሃይማኖት መሪዎችና ከዛም ውጭ ያሉ ሰዎች፣ በሃይማኖት ውስጥ ያሉት ሰዎች ናቸው። ስለ ሃይማኖቱ ሃይማኖቱ ብዙ ምንድን ነው ለውጥ አያመጣም። ከዛ አንጻር ስናየው እኔ በጣም ትልቅ እምቅ አቅም አለ፣ ግን ለእኔ ብዙ ተስፋ የማደርግበት አካባቢ አይደለም። አሁን እንደምናየው አሁን በአደባባይ እንደምናየው ይሄ ማለት ሃይማኖተኛ የሆኑ ሰዎች ምንም ጥያቄ የለውም፣ ዴሞክራሲያዊ ለውጥ እንዲመጣ ይፈልጋሉ። ግን ተቋሞቻቸው እንደዛ አይነት ፍላጎት እንዲኖር እዛ ላይ ሪፍሌክት ማድረግ ጀምረዋሉ የዴሞክራሲ ጥያቄ ላይ ለምሳሌ የኢትዮጵያ የሃይማኖት ተቋማት ዲስከስ ያደርጋሉ ወይ ብዬ ሳስብ ገና በጣም በጣም ብዙ ርቀት ላይ ናቸው። ምንድን ነው እንደዛ አይነት ጥያቄዎችን አንስቶ በተቋም ደረጃ መወያየት ደረጃ ላይ አልደረሱም በጣም ሩቅ ናቸው። ስለዚህ ለእኔ አማኞች ተጽዕኖ ሊፈጥሩ አይችሉም ተቋማቱ ላይ። በጣም ያሳዝናል። አብዛኞቹ የሃይማኖት ተቋማት በምዕመኖቻቸው ተጽዕኖ ሊደረግባቸው የሚችሉ አይደሉም። አይ ሚን ቲዎሬቲካሊ ይችላሉ፣ በተግባር ግን የሃይማኖት ተቋማቱ ከህዝባቸው ይልቅ ለመንግስት ቅርብ ናቸው። ለዚህ ነው መንግስት ጋር ሙቀቱ ከፍ ሲል እነሱም አብረው ከፍ የሚሉት፣ ሙቀቱ ዝቅ ሲል ዝቅ የሚሉት። በዴሞክራሲ ጥያቄ ከምዕመኖቻቸው በጣም ሩቅ ናቸው። ተቋማቱ እንደ ተቋም ደረጃ እኔ ኢትዮጵያ ውስጥ ያለ የሃይማኖት ተቋም በአመራር ደረጃ እንኳን አደባባይ ወጥቶ ሊናገር እዚህ ሀገር ዴሞክራሲ ያስፈልጋል፣ ስለዚህ ለህዝባችን ምን እንበል ብለው ወጥተው እንደዚህ አይነት ዜና ምንም ሰምቼ አላውቅም። ዝም ብለው አንድ ሁለት ሰዎች የሆነ እንትን ላይ ሊነጋገሩ ይችላል። እንደ ተቋም ግን ኢቭን በጥያቄው ላይ ሪፍሌክት አድርገው የሚያውቁ አይመስለኝም። ሌላ በጣም ብዙ የሚያሳስቧቸው አፋጣኝ ችግሮች አሉባቸው። በሌላ በኩል ደግሞ አቅምስ አላቸው ወይ? እንደ ተቋም ትልቅ አቅም ይጠይቃል። ትልቅ አመራር ይጠይቃል በጣም በዴሞክራሲ ጉዳይ ላይ የሚሰለሰል መሪም ይጠይቃል። የትኞቹ የኢትዮጵያ ሃይማኖት ድርጅቶች እንደዚህ አይነት መሪዎች አግኝተዋል ብዬ ስጠይቅ እንግዲህ እስካሁን ያሉት በኦርቶዶክሱም በኩል ብትሄድ በሙስሊሙም በኩል ብትሄድ ምንም ተስፋ የምታደርግባቸው አይደሉም። በተወሰኑ ወቅቶች ገለልተኛ ሆኖ በመታየት የኢትዮጵያ ካቶሊካዊት ቤተክርስቲያን አትሊስት የተወሰኑ ምልክት የሚሰጡ ነገሮች አሉ ግን በዛ በተቋም ደረጃ ተነጋግረው እንዲህ አይነት አቋም ወስደዋል ወይ? የካቶሊክ ቤተክርስቲያንስ ኢትዮጵያ ውስጥ ባላት በህዝብ ተከታዮቿ ብዛት እንዲህ እንደዛ አይነት አቋም አላት ወይ ማለት እንደዛ አይነት ተቋማዊ ትልቅነት አላት ወይ የሚለው ጥያቄ አለኝ። ግን በሱ ኤክሰፕሽን ነው። ሌሎቹ ግን የፕሮቴስታንት አብያተ ክርስቲያናትም በጣም በአስራ ዘጠኝ ስልሳዎች ውስጥ የነበሩ የተወሰኑ ተስፋ ሰጪ ነገሮች ነበሩ። ከዛ ውጪ አሁን ባለው አይ ቲንክ ብዙ ወደ ማብራራት መሄድ ያለብኝ አይመስለኝም በምን ሁኔታ ላይ እንዳሉ ለመግለጽ። ስለዚህ ከዛ አካባቢ ብዙ ተስፋ አልጠብቅም በተቋም ደረጃ ማለት ነው። የሃይማኖቶቹ ቴዎሎጂ የእምነቱ ተከታዮች ኢዝ ኖት ኢምፖርታንት በዚህ ጥያቄ ወይም ምን አንደርስታንድ እናደረግኩት ጥሩ። አይ በዚህ ጉዳይ ላይ ሰፋ ያለ ውይይትም አድርገናል ከዚህ ቀደምና እዚህ በውይይት ፕሮግራማችን ላይ አድማጮቹ ወደኋላ ሄደው በሶስት ትልልቅ ዋና ዋና ሃይማኖቶች ላይ ያደረግነውን ውይይት ማዳመጥ ይችላሉ። በተለይ ጉዳዩ ይመለከታቸዋል ብለን ካምናቸው ሰዎች ጋርም በሰፊው ተወያይተንበታል። ተያያዥነቱንም ልዩነቱንም እዛ ላይ በስፋት መመልከት ይቻላል። እኔ እንደ አጋጣሚ ያነሳሁበት አብሮ መነሳት ስላለበት እና ነገሩን በስፋት ለማየት ነው። እንደ አንድ ደንቃራ የሚያነሱት ሰዎች አሉ እዚህም እዛም፣ ግን ምን ያክል ነገሩ አሁን መስፍን ባስቀመጥከው በኩል ማየት የበለጠ የተሻለ ይሆናል። ውይይታችን በዚህ በቃም ተከታዩን ክፍል ደግሞ በቀጣዩ ሳምንት ይዘን የምንመለስ ነው የሚሆነው። በውይይታችን ላይ ለዛሬ የተሳተፉትንን ደረሰንና መስፍንን አመሰግናለሁ። እናንተም በፕሮግራሞቹ ላይ የሚኖሯችሁን ማናቸውም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። ሀሳባችሁን እናስተናግዳለን። እንደዚሁም ደግሞ ፕሮግራሞቻችንን በማናቸውም ጊዜ በእጅ ስልኮቻችሁም አለበለዚያም ደግሞ በኮምፒውተሮቻችሁ አማካኝነት ከናንተው እንዲደርሱ በፌስቡክ ድረገጻችን፣ በትዊተር እንደዚሁ ድረገጻችን ላይ ዋዜማ ራዲዮ ብላችሁ ፈልጉን ታገኙናላችሁ። እንደዚሁም ደግሞ በዩቲዩብ እና በሳውንድ ክላውድ በቀላሉ ማድመጥ ትችላላችሁ። በተለይ ሳውንድ ክላውድ ላይ ድምፁ የተሻለ የሆነ ፕሮግራም ማድመጥ ይቻላል። የሳውንድ ክላውድ አገልግሎት ላላችሁ ማለት ነው። በሚመቻችሁና ባላችሁበት ሁኔታ ዋዜማን አድምጡ። ሁልጊዜም ዋዜማን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋው አሽን የነበርኩኝ፣ እስከ ሳምንት ደህና ቆዩ።